ጤናና አካባቢ የአፍሪቃ ቀንድና የደቡብ አፍሪቃ ሀገራት ለከፋ ድርቅ ተጋልጠዋል። ድርቁ በኤሊኞ ክስተት መባባሱ ነው የሚነገረው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ኤሊኞ ዓመታት እያሰለሰ የሚከሰት ከመሆኑ በተጨማሪ የመከሰቱ ቅድመ ማስጠንቀቂያዎች እንደሚጠቆሙ ባለሙያዎች ይናገራሉ። ተጽዕኖውን ለመቀነስ ቀድሞ ባለመዘጋጀት በርካታ ሀገራት ለችግር ተጋልጠዋል ለጥቂት ደቂቃዎች እንመለከተዋለን አብረን እንቆይ በዚምባብዌ ማላዊ ደቡብ አፍሪቃ ሞዛምቢክ እንዲሁም ኢትዮጵያ በአጠቃላይ በደቡብ አፍሪቃ እና በአፍሪቃ ቀንድ አካባቢ የሚታየው ድርቅ ከፍተኛ ችግር እንደሚያስከትል ይታሰባል በርካቶች ቀደም ሲል ያመረቱትን የምግብ እህል በመጨረሳቸው አሁን ቤተሰባቸውን የሚመግቡትን ለመሸመት ዶሮዎችና ከብቶቻቸውን ለመሸጥ እንደተገደዱ ሞዛምቢክ ውስጥ የሚገኘው ኬር የተሰኘው የእርዳታ ድርጅት ዳይሬክተር ማርክ ኖስባህ ያስረዳሉ። ሌላው የተመለከትኩት በርካታ ሰዎች ከገጠማቸው የምግብ እጥረት የተነሳ ቤተሰቦቻቸውን ለመመገብ ሲሉ አሁን ዶሮዎች፣ ፍየሎችና ላሞችን እየሸጡ ነው። አብዛኛው ቤተሰቦችም አሁን ከሞላ ጎደል በቀን አንዴ ወይም ሁለት ጊዜ ነው ለመብላት የሚችሉት። በደቡብ አፍሪካ አካባቢ ባሉት ሀገራት ከ30 ዓመታት በላይ በተደረገው ክትትል መሰረት ከጥቅምት እስከ ታህሳስ ባለው ጊዜ እንዳለፉት ሁለት ዓመታት አነስተኛ ዝናብ የታየበት ወቅት እንደሌለ የተባበሩት መንግስታት የዓለም የምግብ መርሃ ግብር ይገልጻል። ለዚህ ደግሞ ኤሊኞ የተሰኘው የአየር ጠባይ ክስተት ተጠያቂ ነው። ይህ ክስተት ከሁለት እስከ ሰባት ባሉት አመታት ውስጥ ተደጋግሞ የሚታይ እንደሆነ ነው የሚገለጸው። በአንድ ወገን ከደቡብ ፓሲፊክ የሚወጣው የሙቀት ማዕበል በበርካታ አካባቢዎች የተጠናከረ ዝናብና ጎርፍ አስከትሏል። በሌሎች አካባቢዎች ደግሞ ጭራሽ ዝናብ የሚባል የለም። በካናዳ ካልጋሪ ዩኒቨርሲቲ በአካባቢ ተፈጥሮ ላይ የሚያተኩረው ዘርፍ ተባባሪ ፕሮፌሰር ዶክተር ጌታቸው አሰፋ ስለ ክስተቱ እንዲህ ይላሉ በአብዛኛው ወደ መሀል ስናመጣው ደግሞ ከሶስት ከአምስት የሚከሰት ነው ግን ሲከሰት በተለያየ መጠን ነው የሚከሰተው። ለምሳሌ ለመጨረሻ ጊዜ በጣም በከፋ ደረጃ የተከሰተው የዛሬ አስር አመት ልንለው እንችላለን። ያን ጊዜ እስከ ሀያ ሶስት ሺህ በተለያየ የዓለም ክፍል ሰዎች እንዲሞቱ ሆኗል። ምክንያቱም አንዳንድ ቦታ በጣም በከፍተኛ ድርቅ እንደ ኢትዮጵያ እንደሆነ ማለት ነው። በአንዳንድ ቦታ ደግሞ በከፍተኛ የጎርፍ መጥለቅለቅ፣ በማዕበል በሞገድ እንደዚህ ነው የሚያንገላታው። ኢትዮጵያ ውስጥ ብቻ እስካሁን አስር ሚሊዮን የሚሆኑ ወገኖች የእርዳታ ምግብ ጠባቂዎች ሆነዋል። በቀጣይ ወራትም ቁጥራቸው ወደ 18 ሚሊዮን ከፍ ሊል እንደሚችል የእርዳታ ድርጅቶች ከወዲሁ ስጋታቸውን ገልጸዋል። ኤሊኞ ሲከሰት አስቀድሞ ይታወቃል። ተደጋግሞም ሲያጋጥም ታይቷል። የሚያስከትለውን መዘዝ ካለፈው በማገናዘብ አስቀድሞ በመዘጋጀት ተጽዕኖውን መቀነስ አይቻልም ወይ? ዶክተር ጌታቸው፣ ተጽዕኖ ማምጣቱ አይቀርም። ባደጉትም ሀገሮች ላይ የተጽዕኖ ያሳድራል። ግን ያ ተጽዕኖ ሰው የሚበላውን እስኪያጣን ሰው በምግብ እጥረት እስኪሞት፣ እስኪታመም፣ እስኪጎዳ እንዳይሆን ለማድረግ እነዚህ ቅድመ ትንበያዎችን መሰረት አድርጎ በምግብ የራስን መቻል ማፋጠን ብዬ ነው የማደርገው። ለምንድን ነው አሁን ሉላዊ ወይም ደግሞ ዓለም አቀፋዊ ክስተት ስለሆነ በተፈጥሮ ጥበቃ አንድ ሀገር ወይም አንድ አጥቢያ በሚደረግ ክስተቱን ማስቆም አይቻልም። አሁን በኢትዮጵያ ጉዳይ ለምሳሌ ሲያወዛግብና ለብዙ ክስተቶች መፈጠር ምክንያት የሆነው አስቀድሞ መንግስት መረጃ ከነበረው ያንን መረጃ ወደ ተግባር አውሎታል ወይ እንዲሁም አለም አቀፍ የእርዳታ ድርጅቶች ያንን መረጃ መሰረት አድርገው የሚገባቸውን አስቀድመው ተንቀሳቅሰዋል ወይ የሚለው ያው እንግዲህ አጠያያቂ ነው እና እኔ አስቀድሞ ቅድመ ትንበያዎች መሰረት አድርገው በተለይ ክስተቱ ከፍተኛ ጉዳት ያመጣባቸዋል የሚባሉ ቦታዎች ከውሃ አቅርቦት ጀምሮ በድርቅ ስለሚገለጽ ኢትዮጵያ ከዛ ደግሞ ያንን በዘላቂነት በዝናብ ላይ መሰረት ያደረገ እርሻም ይሁን እድገትም ይሁን የኢኮኖሚ ስሌትም ይሁን እንደማያዋጣ የሚያሳይ ይመስለኛል። በቋሚነት በተከታታይ የሚመጣ ክስተት ስለሆነ ማለት ነው እና አጠቃላይ የእርሻውን አካሄድ የውሃ አቅርቦት ለከብትም ይሁን ለሰው፣ ያንን የተለየ እይታ የተለየ የእድገት አቅጣጫ የተለየ ግንዛቤና የተለየ ተስፋ ላይ መሰረት ያደረገ የኢኮኖሚ ልማት ያስፈልጋል ብዬ ነው የማምነው። በዚህ ወቅት የኤልኞ ተጽዕኖ እንዴት ክፉኛ ሊጠናከር ቻለ የሚለው ዋነኛ ጥያቄ ነው፣ ግን ደግሞ የዘርፉ ተመራማሪዎች እንኳ ምላሽ አላገኙለትም። ያም ቢሆን ግን የኤልኞ ክስተትና ተጽዕኖ ገና ወደፊትም በአየር ንብረት ለውጥ ምክንያት ይበልጥ ሊጠናከር እንደሚችል የሚናገሩ አሉ። በጀርመኑ የፖስ ዳምር ተቋም የአየር ንብረት ለውጥ በረዥም የጊዜ ሂደት በአየር ጠባይ ላይ የሚያስከትለውን ተጽዕኖ የሚመራመሩት ያቆብ ሼቨ ኤልኞ ለመገመት እጅግ የሚያዳግት ክስተት መሆኑን ያመለክታሉ። የከፋው ድርቅ አሁን በደቡብ አፍሪካና በአፍሪቃ ቀንድ አካባቢ እየታየ እንደሆነ የሚናገሩት ባለሙያ በአጠቃላይ በመላው ዓለምም በሙቀት መጠኑ ላይ ከፍተኛ ለውጥ በመኖሩ በሙቀቱም በዝናቡም በኩል ያልተገመቱ ጉልህ ለውጦች መታየታቸውንም አጽንኦት ሰጥተዋል። እንደሳቸው እምነትም እዚህ ላይ ለሚታየው ለውጥ በተፈጥሮ ሂደት በዓመታት ልዩነት የሚመጣውን የኤልኒኞን ክስተት ብቻ ተጠያቂ ማድረግ አይቻልም። ለተፈጠረው የአየር ንብረት ለውጥ ሰዎች በተለያየ መልኩ የአካባቢ ተፈጥሮ ላይ ያደረሱት ጉዳትም ሌላው ምክንያት ሊሆን ይችላል። የኬር ሞዛምቢክ ዳይሬክተር ማርክ ኖስባህ ይህና ተያያዥ ሁኔታዎች በመኖራቸው የኤልኞ ክስተት የአየር ንብረት ለውጡን ሊያባብሰው እንደሚችል ነው የሚያስረዱት። በደቡብ አፍሪካ ሀገራት የሚገኙ ገበሬዎችን በማነጋገር እንደተረዱትም በታህሳስና ጥር ወር ከአንድና ሁለት ቀናት ያለፈ ዝናብ አልጣለም። ኤልኒኞ ያስከተለው ተጽዕኖ የሚታየው የአየር ንብረት ለውጥ እንዳጠናከረው መገመት ይቻላል። እንዲህ ያለ የዝናብ እጥረት ላለፉት ሰላሳ አመታት አልታየም። የአየር ንብረት ለውጥና የኤልኒኖ ክስተት በጋራ የደቡባዊ አፍሪካ ሀገራትን ለከፋ ጉዳት አጋልጠዋል። ዶክተር ጌታቸው ይህን በሙሉ አፍ ለመናገር ተከታታይ ጥናቶች መደረግ እንዳለባቸው ነው የጠቆሙት። እንደዚህ አይነት ነገሮች አሁን በተለይ የአየር ንብረትን በተመለከተ ማበረጅሙ ምናየውን ብዙ መረጃ ያስፈልጋል ለብዙ አመት እርግጥ ያው የኛም ሆነ የሌሎች የአየር ንብረት ክስተቶች ወይ ቶሎ ቶሎ ይከሰታሉ አለበለዚያ ደግሞ ሲመጡም አቅማቸውን ጉልበታቸውን ከፍ አድርገው የጥፋት ስፋታቸውና መጠናቸውም ከፍ አድርገው እየመጡ ነው የሚል አለ። ግን በተቃራኒው ደግሞ በሚቀጥሉት ሀያ ሰላሳ ዓመታት መጠኑ እየቀነሰ ከመጣ አሁን የምንለውን ማጠቃለያ ያው ሊያፈርስብን ስለሚችል ብዙ ጥናቶች ያስፈልጋሉ። እርግጥ የዘንድሮ ለምሳሌ በናሳ ጥናት መሰረት እንግዲህ አስራ ዘጠኝ ዘጠና ሰባት ዘጠና ስምንት ከሆነው ክስተት ጋራ የሚወዳደር ምናልባትም እስከ ሰኔ ሐምሌ ሊዘልቅ የሚችል እንደሚታወቀ አስቀድሞን የጀመረው ከአዲሱ የጎረሲያን ዓመት በፊት ከዘጠኝ እስከ አስራ ሁለት ወር ሊቆይ ይችላል። በደቡብ አፍሪካ ሀገራት በቂ ዝናብ ባለመጣሉ ምክንያት የበቆሎ ምርት አይኖርም። ባለፈው ሳምንት ሌሴቶ፣ ዚምባብዌ እና ደቡብ አፍሪቃ በደረሰባቸው ድርቅ ምክንያት የአስቸኳይ ጊዜ አውጀዋል። ማላዊ ላለፉት ዘጠኝ ዓመታት ያልታየ የምግብ እጥረት ቀውስ እንደገጠማት ተናግራለች። ምናልባት በቀጣይ ወራት እስከ ግንቦት ድረስ ማለት ነው ኤልኞ ያስከተለው ተጽዕኖ ሊለወጥ ይችላል ተብሎ ይታሰባል። ለውጡን በመከታተል በአየር ንብረት ረገድ የሚከሰተውን የሚተነብየው በተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተከታታይ መድረክ ቃል አቀባይ ኒክ ኑታል ለወደፊትም እንዲህ ያለው አጋጣሚ ሊከሰት እንደሚችል ነው የሚናገሩት። በአንዳንድ የአፍሪካ አካባቢዎችም የሙቀት መጠኑ ከሌላው የዓለም ክፍል በተለየ በአማካኝ እየጨመረ እንደሆነ ነው የሚያስረዱት። የኢንዱስትሪው መስፋፋት ከጀመረበት ዘመን አንስቶ በዓለም የሙቀት መጠን ላይ ወደ አንድ ዲግሪ ሴንቲግሬድ ገደማ በአማካኝ ጭማሪ አስከትሏል። በአሁኑ ጊዜ በአንዳንድ የአፍሪቃ ክፍሎች የሙቀት መጠን ከፍተኛ መጠን ላይ መድረሱን በርካታ ሰዎች መረጃ አላቸው። እንዲያውም በዚህ ክፍለ ዘመን ማለቂያ ላይ እንደ አፍሪቃ ባሉ ክፍለ ዓለማት የሙቀት መጠኑ ሶስት ወይም ስድስት ዲግሪ ሊደርስ እንደሚችል እንመለከታለን። ይህ ደግሞ በሰብልና ሰዎች ላይ የከፋ ጉዳት የሚያስከትል ተጽዕኖ ይኖረዋል። እንደ አየር ንብረት ተመራማሪው በሁለት የአየር ጠባዮች ጽንፍ መካከል ያለውን ክፍተት ለማስተካከል አንድ መላም መፈለግ እንዳለበት ግልጽ ነው። አንደኛው መንገድም በዘላቂነት የአየር ንብረት ለውጡን ለመግታት የሚቻለው ሁሉ መደረግ ይኖርበታል። ሌላው በአየር ንብረት ለውጡ በጣም ለተጎዱ ሀገራት ሊደረግ ስለሚገባው እርዳታ ባለፈው ህዳር ወር መጨረሻ በተካሄደው በፓሪሱ የተባበሩ መንግስታት የአየር ንብረት ለውጥ ተመልካች ጉባኤ ላይ የተወሰነውን ተግባራዊ ማድረግ ነው። የመድረኩ አባል ሀገራት እስከ ጎርጎሮሳዊ 2020 ዓም የ100 ቢሊየን ዶላር እርዳታ ለመስጠት ወስነዋል። እንደሳቸው እምነትም የአየር ንብረት ለውጡን ለመቋቋም ይህ ገንዘብ በተለይ በታዳሽ የኃይል ምንጭ ማስፋፊያና ተያያዥ ፕሮጀክቶች ላይ መዋል ይኖርበታል። ችግሮቹን ለማለፍም ቃል የተገባው ገንዘብ በስምምነቱ መሰረት ተሰብስቦ መሰጠት እንደሚገባውም አጽንኦት ሰጥተውታል። በሌላ በኩል ከአየር ንብረት ለውጡ ጋር እንዴት ተላምዶ መኖር ይቻላል የሚለውም ትኩረት እንዲሰጠው ይሻሉ። በተለይም ከወዲሁ በለውጡ የተጎዱና ጉዳት እየደረሰባቸው የሚገኙት የአፍሪቃ ምስራቃዊ ዳርቻ አካባቢ ሀገራት በዚህ ረገድ ብዙ እርምጃዎችን ቢሄዱ ይመክራሉ። ለዚህም ኬንያን ባራያነት ይጠቅሷታል። እንደ ኬንያ ያሉ ሀገራትን ስንመለከት የውሃ ማማዎች ተብለው የሚታወቁትን ደኖች ወደ ቀድሞ ይዞታቸው ለመመለስ አሁን ከፍተኛ ጥረት መኖሩን እንመለከታለን። ኬንያ ተራራማ አካባቢዎች አንዱ በሆነው ማኦ ደን ተብለው በሚጠራው ስፍራ አካባቢውን በደን ለማልበስ ዛፎችን መልሶ የመትከል ትልቅ ጥረት አለ። ምክንያቱም አካባቢው ለአስራ ሁለት ዋና ዋና ወራጅ ወንዞች ምንጭ ስለሆነ ነው ማለት ነው። ኤሊኞ ኢትዮጵያን ጨምሮ በሌሎች የአፍሪቃ ሀገራት ያስከተለው ተጽዕኖ በቀላሉ የሚያበቃ አይመስልም። ተመራማሪዎቹ የጠቆሙትም ቢያንስ እስከ መጪው ጥር ወር ድረስ ሊዘልቅ እንደሚችል ነው። አድማጮች፣ ለሰጡ ማብራሪያ ዶክተር ጌታቸው አሰፋን በማመስገን ለዕለቱ ያልነውን በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።